በአሸባብ ታጣቂዎች ጥቃት ከተጣለበት ከሁለት ዓመታት በኋላ በኬንያ ዋና ከተማ የሚገኘው የዌስትጌት የገበያ ማዕከል እንደገና መከፈቱን አዣንስ ፍራንስ ፕሬስ ዘገበ። በወቅቱ የተቆጣጠሩትን የአሸባብ ታጣቂዎች ለመደምሰስ የኬንያ መከላከያ ሰራዊት ባቀጣጠለው እሳት ክፉኛ ጉዳት ደርሶበት የነበረው የዌስትጌት የገበያ ማዕከል አሁን እንደገና ታድሷል። የገበያ ማዕከሉ እንደገና ተከፍቶ ስራ መጀመሩን ያበሰሩት የናይሮቢ ከተማ አስተዳዳሪ ኢቫን መንፈሳችንን አይገድሉትም። ወድቀን የምንቀር አይደለንም ሲሉ ተናግረዋል። ኢቫንስ ኪዴሮና የናኩማት ሱፐርማርኬት ባለቤት አቶል ሻህ የገበያ ማዕከሉን እንደገና መከፈት ሲያበስሩ ወደ ዌስት ጌት ለመግባት ከተሰለፉ 50 ሰዎች መካከል ከሁለት ዓመታት በፊት የአሸባብ ታጣቂ ቡድን ከፈጸመው አሰቃቂ ጥቃት ያመለጡ እንደነበሩም የዜና ወኪሉ ጨምሮ ገልጿል። የገበያ ማዕከሉ ከተከፈተ ከሰዓታት በኋላ በመቶዎች በሚቆጠሩ ሸማቾች ተሞልቷል ተብሏል። የአሸባብ ታጣቂዎችን የዌስት ጌት ጥቃት ያመለጡትና በመክፈቻ ስነ ስርዓቱ ላይ የታደሙት የ34 ዓመቱ ቤን ሙላ ከሁለት ዓመት በፊት ከተመለከቱት አሰቃቂ ጥቃት መጥፎ ትዝታ አላቸው። የጥቃቱ ፈጻሚዎች ወጣቶች ናቸው፣ ምንም አይነት ስሜት አይታይባቸውም፣ በሚያደርጉት ድርጊት የሚዝናኑ ይመስል ነበር ሲሉ ተናግረዋል። በደንበኞቹ ዘንድ አሰቃቂ ትዝታ ጥሎ ያለፈውና 67 ሰዎች በተገደሉበት በዌስትጌት የገበያ ማዕከል ላይ የተፈጸመው ጥቃት ኬንያ ወደ ሶማሊያ በመግባቷና ለመንግስቱ ለምታደርገው ድጋፍ የበቀል እርምጃ መሆኑን የአሸባብ ታጣቂ ቡድን ማስታወቋል አይዘነጋም። ቡድኑ በሰሜን ምስራቅ ኬንያ በሚገኘው የጋሪሳ ዩኒቨርሲቲ ላይ ሌላ ጥቃት በመፈጸም 148 ሰዎች መግደሉም አይዘነጋም። ስደተኞችን የጫነ የድንበር የለሽ ሐኪሞች ግብረትና የድርጅት ጀልባ የሚቀውምበት ቦታ በመከልከሉ ከ48 ሰዓታት በላይ በሜዲትራንያን ባህር ላይ ሲንሳፈፍ መቆየቱን የጀርመን ዜና አገልግሎት ዘገበ። በጀልባው ላይ የነበሩት የድንበር የለሽ ሐኪሞች ግብረሰና ድርጅት አስተባባሪ አሌክሳንደር ቡክማን እንደተናገሩት አካባቢው በስደተኞች በመጨናነቁ ምክንያት ጀልባው ከጣሊያን የባህር ጠባቂዎች የሚቆምበት ቦታ ባለማግኘቱ ለሁለት ቀናት ባህር ላይ ለመቆየት ተገዷል ብለዋል። አስተባባሪው በጀልባው ላይ የተጫኑት ሰባት መቶ ሰዎች በአስቸጋሪ ሁኔታና በጭንቀት ውስጥ ሁለቱን ቀናት ማሳለፋቸውንና ሁኔታው የደህንነት ስጋት መፍጠሩንም ተናግረዋል። ቦርቦን አርጎስ የተሰኘው ይህ ጀልባ 678 ስደተኞችን ከባህር ላይ ከመታደጉ በተጨማሪ በጣሊያን የባህር ጠባቂዎች ተጭነው የነበሩና አስቸኳይ የሕክምና እርዳታ የሚፈልጉ ስደተኞችን ተቀብሏል ተብሏል። በጀልባው ላይ የተጫኑ ስደተኞች ከባንግላዴሽ፣ ኮትዲቫር፣ ኤርትራ፣ ጋምቢያ፣ ጊኒ፣ ሊቢያ፣ ማሊ፣ ናይጄሪያ፣ ሴኔጋል እና ሶማሊያ የመጡ መሆናቸውን የዜና ወኪሉ ጨምሮ ዘግቧል። ጀልባው ሲሲሊ ግዛት የትራፓኒ የወደብ ከተማ መቆም ተፈቅዶለት የነበረ ቢሆንም ከጀልባው መውረድ የሚችሉት 150 ሰዎች ብቻ ናቸው በመባሉ በስደተኞቹ ዘንድ ወደ ሊቢያ የመመለስ ስጋት ተፈጥሮ ብጥብጥ እንዳይነሳ በማሰብ ድርጅቱ አለመስማማቱ ተነግሯል። በትራፓኒ የ12 ዓመት ታዳጊን ጨምሮ በአደገኛ ሁኔታ ውስጥ የሚገኙ ሰባት ሰዎች ብቻ መውረዳቸውንና ጀልባው አሁን በሬጊዮ ካላብሪያ መቆም ተፈቅዶለታል ተብሏል። በጣሊያን የድንበር የለሽ ሐኪሞች ግብረትና ድርጅት ዋና ኃላፊ ሎሪስ ደ ፊሊፕ በሐምሌ ወር ወደ አውሮፓ ለመግባት የሚሞከሩ ስደተኞች ቁጥር እንደማይቀንስ አስታውሰው ሀገራቸው ለችግሩ መፍትሄ ለመፍጠር ዝግጁ አይደለችም ሲሉ ተችተዋል። በምስራቃዊ ኢራቅ ራሱን እስላማዊ መንግስት ብሎ የሚጠራው ታጣቂ ቡድን በጣለው የቦምብ ጥቃት ቢያንስ 120 ሰዎች መገደላቸውንና 130 የሚሆኑ ደግሞ መቁሰላቸው ተገለጸ። ከኢራቅ ዋና ከተማ 35 ኪሎ ሜትር ርቀት ላይ በምትገኘውና የሺያ እስልምና ተከታዮች በሚኖሩባት የካን ባኒሳድ ከተማ በመኪና ላይ የተጫነው ቦምብ የረመዳን ቅዱስ ወርን መጠናቀቅ በማስመልከት የተሰበሰቡ ሰዎችን ኢላማ ማድረጉን የአገሪቱ ፖሊስ አስታውቋል። ከሟቾች መካከል ሴትና ህፃናት ይገኙበታል። ራሱን እስላማዊ መንግስት በማለት የሚጠራው አክራሪ ቡድን ለጥቃቱ ኃላፊነቱን ወስዷል። የኢድ በዓልን ለማክበር ወደ ገበያ የወጡ ሰዎች በዘንቢሎቻቸው በፍንዳታው የተበታተኑ የህፃናት አካላትን ሲለቃቅሙ መታየታቸውን ሮይተርስ ዘግቧል። አደጋው ታጣቂ ቡድኑ በኢራክ ከፈጸማቸው ሁሉ የከፋ ነው ተብሎለታል። ከጥቃቱ በኋላ የአገሪቱ ፖሊስ የጸጥታ ቁጥጥሩን አጥብቋል። በተያያዘ ዜና አይሲስ የአካባቢውን ባለስልጣናትና የስራ የሥራ ባልደረቦቹን ይሰልላል ያለውን አንድ ጋዜጠኛ በሞሱል ከተማ መግደሉን አዣንስ ፍራንስ ፕሬስ ዘግቧል። ጃላል አልአባዲ የተባለው ጋዜጠኛ ከቤቱ ተወስዶ በአክራሪ ቡድኑ ችሎት ከሞት ከተበየነበት በኋላ ባለፈው ረቡዕ በጥይት ተደብድቦ ተገድሏል። በኢራቅና ሶሪያ በእስልምና ህግጋት የሚተዳደር ግዛት መስርቻለሁ የሚለው አክራሪ ቡድን የሁለት ልጆች አባት የሆነውን ጃላል አልአባዲን ጨምሮ በርካታ ጋዜጠኞች መግደሉ ይነገራል። ይህ ዶይቼ ቬለ ነው። ሳዑዲ አረቢያ ራሱን እስላማዊ መንግስት ብሎ ከሚጠራው የአይኤስ ታጣቂ ቡድን ጋር ግንኙነት ያለው ድርጅት አባል የሆኑ 431 ሰዎችን ማሰሯን አዣንስ ፍራንስ ፕሬስ ዘገበ። አብዛኞቹ የሳዑዲ አረቢያ ዜጎች ናቸው ተብሏል። የሳዑዲ አረቢያ አገር ውስጥ ጉዳይ ሚኒስቴር በጥቃቅን ቡድኖች የተዋቀረውንና ከአክራሪ ቡድኑ ጋር ግንኙነት አለው የተባለውን ድርጅት ለመበታተን ላለፉት ጥቂት ሳምንታት ሲሰራ መቆየቱን አስታውቋል። የድርጅቱ አባላት የሃይማኖት ልዩነትን መሰረት በማድረግ ብጥብጥ ለማስነሳት ሲያሴሩ ነበር ተብሏል። አባላቱ በአገሪቱ ምስራቃዊ ክፍል የተጣለውን የቦምብ ጥቃት ጨምሮ በተለያዩ ጥቃቶች ውስጥ እጃቸው እንዳለበት የሳውዲ አገር ውስጥ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ በሪያድ የፀጥታ ኃይሎችና በአገሪቱ ምስራቃዊ ክፍል በሚገኙ የሺዓ እስልምና ተከታዮች መስጊዶች ላይ በረመዳን የጾም ወር ሊፈጸሙ የታቀዱ የቦምብ ጥቃቶችን ማክሸፉንም ገልጿል። አሁን በሳውዲ አረቢያ የፀጥታ ኃይሎች በቁጥጥር ስር የዋሉት 431 ሰዎች በውጭ አገር ኤምባሲዎችና ድርጅቶች ላይ ጥቃት ለመፈጸም አቅደው ነበር ቢባልም የጥቃቱ ኢላማና አይነት አልተገለጸም። ከ431 ሰዎች መካከል 144ቱ በድብቅ የተመሠረተውን ድርጅት አፈንጋጭ ሀሳቦች በማስፋፋትና በኢንተርኔት አባላትን በመመልመል የተከሰሱ ናቸው። ሳውዲ አረቢያ ራሱን እስላማዊ መንግስት ብሎ የሚጠራው ታጣቂ ቡድን በአገሪቱ መንግስት ላይ የበቀል እርምጃ ይወስደል በሚል ስጋት ዩናይትድ ስቴትስ በሶሪያና ኢራቅ የምትወስደውን እርምጃ መቀላቀሉ አይዘነጋም። የኢራን መንፈሳዊ መሪ አያቶላ አሊ ሐሚኒ አገራቸው የኒኩሌር መርሃ ግብሯ ላይ ከሀያላኑ አገራት ጋር ከስምምነት ብትደርስም በዩናይትድ ስቴትስ ላይ ያላትን አቋም እንደማትቀይር አስታወቁ። መንፈሳዊ መሪው ዛሬ በአንድ መስጊድ ውስጥ ያደረጉት ንግግር በደጋፊዎቻቸው ሞት ለአሜሪካ ሞት ለእስራኤል በሚሉ መፈክሮች መታጀቡን ሬውተርስ ዘግቧል። መንፈሳዊው መሪው ኢራን ከልዕለ ኃያላኑ አገራት ጋር ባለፈው ሳምንት የተፈራረመችው ስምምነት የአገሪቱን አቤታዊ መርህ የማይጥስ ራሷን የመከላከል አቅሟን የማያዳክምና አገራዊ ጥቅሟን የሚጠብቅ መሆኑን ፖለቲከኞች በእርጋታ እንዲፈትሹ በንግግራቸው አሳስበዋል። ግትርና ወግ አጥባቂ ናቸው የሚባሉትና በኢራን ከፍተኛውን የውሳኔ ሰጪነት ስልጣን የተቆናጠጡት አያቶላ አሊ ሐሚኒ በንግግራቸው በተደጋጋሚ ይህ ስምምነት ጸደቀም አልጸደቀ የሚሉ አገላለጾችን መጠቀማቸውን ሬውተርስ ዘግቧል። የመንፈሳዊ መሪው አገላለጽ ዓለም አቀፍ ውዳሴ የበረከተለት ስምምነት በኢራን ፖለቲከኞች ዘንድ ተገምግሞ መጽደቅ እንደሚኖርበት የሚጠቁም ነው ተብሏል። አያቶላ አሊ ሀሚኒ በንግግራቸው ኢራንን ከኑክሌር የጦር መሳሪያ ባለቤትነት የሚከለክለው ስምምነት ጸደቀም አልጸደቀ፣ በቀጠናው የሚገኙ ወዳጆቻቸውንና የፍልስጤም፣ የመን፣ ሶሪያ፣ ኢራቅ ባህሬንና ሊባኖስ የሚገኙ ሰዎችን ማገዛችንን አናቁምም ብለዋል። ባለፈው ማክሰኞ በተፈረመው ስምምነት መሰረት ኢራን የተጣሉባት ማዕቀቦች በሂደት የሚነሱላት ሲሆን በምላሹ አገሪቱ ኑክሌር ጦር መሳሪያ መርሃ ግብሯ እንድታቆም ይጠበቃል። ምዕራባውያን የኢራን የኒኩሌር መርሃ ግብር ለጦር መሳሪያ ባለቤትነት የታለመ ነው ሲሉ ቢደመጥም አገሪቱ ክሱን ስታስተባብል ቆይታለች። የአያቶላ አሊ ሀሚኒ ዩናይትድ ስቴትስ በመካከለኛው ምስራቅ የምትከተለውን ፖሊሲ ያብጠለጠሉበት ንግግራቸው የውጭ ጉዳይ ሚኒስትሩ መሐመድ ዣቫድ ዛሪፍ ባለፈው ሳምንት በተፈራረሙ ስምምነት ላይ የሚኖሩን ተጽዕኖ ገና አልታወቀም። የ23 ዓመቷ ኢትዮጵያዊት ገንዘቤ ዲባባ ለ22 ዓመታት አልደፈር ያለውን የ1500 ሜትር የሴቶች የሩጫ ውድድር ክብረ ወሰን ሰበረች። ገንዘቤ 3 ደቂቃ ከ50 ሰከንድ ከ07 ማይክሮ ሰከንድ በመግባት አስደናቂ አጨራረስ አሳይታለች። በዚሁ በሞናኮ የዳይመንድ ሊግ የ1500 ሜትር የሴቶች የሩጫ ውድድር ኔዘርላንዳዊቷ ሲፋን ሀሰን ሁለተኛ፣ አሜሪካዊቷ ሻነን ሮቤሪ ደግሞ ሶስተኛ ሆነው አጠናቀዋል። ከዚህ ቀደም በ15 ቀናት ውስጥ ሶስት የዓለም ምርጥ ሰዓት ያስመዘገበችው ገንዘቤ የ1500 ሜትር የቤት ውስጥ ክብረ ወሰን ባለቤትም ነች። በባርሴሎና በሠራሁት ልምምድ ክብረ ወሰን እንደምሰብር እርግጠኛ ነበርኩ ስትል ከውድድሩ በኋላ የተናገረችው ገንዘቤ ዲባባ በውጤቱ እሷ ብቻ ሳትሆን እህቷ ጥሩነሽ ዲባባ እና ኢትዮጵያውያን ደስተኛ ይሆናሉ ብላለች። በሚቀጥለው ወር በቻይና ቤጂንግ በሚደረገው የዓለም ሻምፒዮና በ5000 ሜትር የምትወዳደረው ገንዘቤ የርቀቱን ክብረ ወሰን የማሻሻል ህልም እንዳላትም ተናግራለች።